ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 10 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን። እኔም ቆንጂት ይታየነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው። የኢትዮጵያና የኢትዮጵያውያን ኃላፊነት ኢትዮጵያንና ኢትዮጵያዊነትን መታደግ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በጽሁፍ ካወጡት መግለጫ እየተቀነጨበ መልእክት ነው። መግለጫውን በአብይ ርዕስ ሰፋ አድርገን እንመለከተዋለን። የአማራ ብሔራዊ ንቅናቄ አብን የሶስተኛውን የህዝብና የቤት ቆጠራ ውጤት አልቀበልም፣ ህገ መንግስቱም ይሻሻል ይላል። አሁን ያለው ይሄ ህገ መንግስት የሁሉንም ህዝቦች ፍላጎት፣ መልካም ፍቃድ፣ ጥቅም ባንጸባረቀ መንገድ የሰለጠነው የተካሄደው እንዲሻሻል ፍላጎት አለ። የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ናቸው። የሰማናቸው በመጽሔት ክፍለ ጊዜ ይዘናቸዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ድሬዳዋና በዙሪያዋ የሚገኙት ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካይነት እርቅ ጀምረዋል። በሁለቱ ጎሳዎች ግጭት ምክንያት ሰው ሕይወት ማለፉን፣ የአትክልትና የጫት እርሻ መውደሙን፣ እንስሳት መዘረፋቸውንና ሰዎችን መፈናቀላቸው ተዘግቧል። የእርቁ ሂደት ፖለቲካዊ ጉዳዮችንም እንደሚያካትትና የፊታችን ሐሙስ የኢሶዴፓ አመራሮች እርቁ ወደሚካሄድበት ወደ ኤረር እንደሚሄዱ ተገልጿል። አዲስ ቸኮል ዝርዝሩን ይዟል። መቀመጫቸውን ድሬዳዋ ላይ ያደረጉት የኢሳ ኦጋዝ ሙስጠፌና የጉርጉራ ኦጋዝ ዚያድ ዛሬ ለሁለቱ ጎሳዎች እርቅ ወደ ተመረጠቸው ኤረር ገብተዋል። ለአስር ቀናት ይቆያል ተብለው በሚጠበቀው በዚህ የእርቅ ስነ ስርዓት ላይ ከሁለቱም ጎሳዎች የተመረጡ 38 ንዑስ ጎሳ መሪዎች እንዲሁም ከሌሎች የሶማሌ ጎሳዎች የተመረጡ 11 አስታራቂ ሽማግሌዎች ተገኝተዋል። የእርቅ ሂደቱን በተመለከተ የኢሳ ጎሳ የህዝብ ግንኙነት ኃላፊ የሆኑት አቶ ማህመድ ማአሊን እንዲህ ይላሉ ሁለት አይነት ከፋፈላሉ። አንደኛው ለምና ካሳም በተመለከተ እና ወደ ህግ ወደ ትራዲሽናል ህግ በገንዘብ በኩል ያለው በመልካ ጀብዱ በኩል ያለው ችግር እና በኤረር ከሶስት የተወጣጡ ሸማግሌዎች አማቶች ድሬዳዋና ኤረርን ጨምሮ በበርካታ ወረዳዎችና ቀበሌዎች አብረው የሚኖሩት የኢሳና ጉርጉራ ጎሳዎች ባለፉት ወራት ተደጋጋሚ ግጭቶች ውስጥ ገብተዋል። በዚህም በርካታ ውድመቶች ደርሰዋል። ከደረሱት ጉዳቶች መካከል ከፊሎቹን የጉርጉራ ጎሳው ዋና ጸሐፊ የሆኑት አቶ ጀማል ኡመር ይናገራሉ። ሰፋፊ እንግዲህ የብርቱካን መሬቶች አንዱ በግለሰብ ደረጃ ያላቸው ጎድ የምትባለው ቀበሌ ላይ ብቻ ወደ ሁለት ሺ አራት መቶ አስራ ስድስት ብርቱካን በሆም ብሎ በተዘጋጀ መንገድ ተጨፍጭፈዋል። ብርቱካን ተክል ራሱ ግንዱ፣ ፍሬው። በተጨማሪ ወደ አስራ ሰባት የሚጠጉ ቤቶች ደግሞ ረላይ ላይ አደርጉ በባላቸው ጉጭ ተቆጥረው ሶስት ሰዎችም ሞቷል። ይህ ሰው ወደ አምስት ሰው ምናምን አካባቢ የሞተ ይመስለኛል። ሁለቱ ጎሳዎች ከአምስት መቶ ዓመት በላይ የተዳደሩበት ሄር የተባለ መተዳደሪያ ህግ አላቸው። በዚህ ህግ መሰረት አጥፊው እንዲህ ክስ እርቅም እንዲወርድ ሲያደርጉ ኖረዋል። በአሁኑ ሰዓት ዘመናዊም ፖለቲካም የቀላቀለው የሁለቱ ጎሳዎች ግጭት ከኦጋዞች ባሻገር የፖለቲከኞችንም ጣልቃ ገብነት የሚፈልግ ሆኗል። የፊታችን ሀሙስም የኢሶዴፓ ከፍተኛ አመራሮች ወደ ኤረር ይሄዳሉ ብለው እንደሚጠብቁ የእርቁ ተሳታፊዎች ገልጸዋል። ለአሜሪካ ድምጽ አዲስ ቸኮል ነኝ። ድሬዳዋ አመሰግናለሁ። አዲስ ለዘገባውም በመቶዎች ለሚቆጠሩ ሰዎች በምግብ መመረዝ የተከሰተው የምግብ እጥረት ክፍተትን ለማሟላት በቀረበ ተተኪ ምግብ ሊሆን ይችላል የተባለውን ጥርጣሬ ዩጋንዳና የመንግስታቱ ድርጅት የምግብ መርሃ ግብር እየመረመሩ መሆናቸው ተገለጸ። ሱፐር ሴሪያል የሚባል ከቱርክ በገባ እህል የተዘጋጀ ገንፎ ከበሉ በኋላ ሦስት ዩጋንዳውያን መሞታቸው ታውቋል። ሀሊማ አቱማኔ ከካምፓላ ያጠናቀረችው ዘገባ ለአዳነች ፍሳ ታቀርበዋለች። በሰሜን ካራሞጃ ክልል ቢያንስ 262 የሚሆኑ ሰዎች የአእምሮ መዛባት፣ የትውከት፣ የራስ ምታት፣ የትኩሳትና የሆድ ህመም እንደገጠማቸው የኡጋንዳ የጤና ሚኒስቴር ዛሬ ገልጿል። ቱርክ የተመረተውን አልሚ ማሟያ ምግብን ያከፋፈለው የዓለም የምግብ ፕሮግራም ሲሆን ዓላማው የተመጣጣኝ ምግብ እጥረትንና የልጆች መቀንጨርን ለማሟላት ነው። አብዛኞቹ በሽተኞች ሆስፒታል ታክመው የወጡ ሲሆን ካለፈው ቅዳሜ አንስቶ ሶስት ሰዎች መሞታቸው አሳሳቢ እንደሚያደርገው የጤና ሚኒስትር ሩት አሰን አስገንዝበዋል። የሱፐር ሲሪያሉ ክምችትና ህመሙ ከተከሰተባቸው ቦታዎች የውሃ ናሙና ለምርመራ ተወስደዋል። ከታማሚዎቹ ደግሞ ደም፣ ሽንትና ተውከት ተወስዶ በመንግስት የምርመራ ላቦራቶሪና በማዕከላዊ የሕዝባዊ ጤና መመርመሪያ እየተመረመሩ ይገኛሉ። እስካሁን ባለው ጊዜ የምግብ መመረዙ ምክንያት ሱፐር ሲሪያሉ ነው ለማለት ባይቻልም ብዙ ኡጋንዳውያን የታመሙበትን ምክንያት ለማወቅ ተያያዥ ነገሮችን እያጠኑ ነው። የጤና ጥበቃው ሚኒስቴር በሞምባሳ ኬንያና በጆሐንስበርግ ደቡብ አፍሪካ እንዲመረመሩ ናሙናዎች ልኳል። የዓለም የምግብ ፕሮግራም ስራ አስኪያጅ ኤልኪሄደር ዳሎም ሱፐር ሲሪያል ለህዝቡ ከመከፋፈሉ በፊት የጥራት ቁጥጥር እንደሚደረግበት ለኡጋንዳውያን ማረጋገጫ ሰጥተዋል። የዓለም የምግብ ፕሮግራም የጥራት ብቃት ለሌላቸው ምግቦች ትዕግስት አይኖረውም። ከምርቱ አንስቶ እስከ ማከፋፈል ድረስ የሚሄድ የጥንቃቄ አሰራር አለን። አቅራቢዎችን በሚገባ እናጠናለን። የዓለም የምግብ ፕሮግራም ሱፐር ሲሪያልን በ252 የካራሞጃ አካባቢዎችን ሲያከፋፍል ቆይቷል። ህመሙ ከተከሰተ በኋላ ግን ዓለም አቀፍ የምግብ ፕሮግራም እና የኡጋንዳ መንግሥት ሱፐር ሲሪያልን ማከፋፈል እንዲቆም ባለፈው አርብ አዘዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት ደቡባዊ የአፍሪካዊቱን ሀገር ሞዛምቢክን በመታት ዝናብ አዘል ማዕበል ከአንድ ሺ በላይ ሰዎች እንደሞቱ ሞቱ የሀገሪቱ ፕሬዚደንት ተናግረዋል። ሳይክሎን ኢዳይ በሰዓት ወደ ሁለት መቶ ኪሎሜትር ፍጥነት እየተውዘገዘገ የሞዛምቢኳን ደቡባዊ የህንድ ውቅያኖስ ጠረፍ ከተማ ቤራን ከመታ በኋላ ወደ ምስራቅ ዚምባብዌና ወደ ማላዊ ነበር ያመራው። የሞዛምቢኩ ፕሬዚደንት ፌሊፔ ኒዩሲ ከመቶ ሺ የሚበልጥ ህዝብ አደጋ ተደቅኖበታል ነው ያሉት። ዚምባብዌ ውስጥም በመቶዎች የተቆጠሩ ሰዎች የደረሱበት ጠፍቷል። አንድ ሺህ የሚሆኑ መኖሪያ ቤቶች እንደወደሙ ተነግሯል። የተባበሩት መንግስታት ድርጅት ትናንትና ሰኞ ባወጣው መግለጫ ሞዛምቢክ ማላዊና ዚምባብዌ ውስጥ በከባዱ ማዕበል ቁጥሩ አንድ ነጥብ አምስት ሚሊዮን የሚጠጋ ሰው ነው ለጉዳት የተጋለጠው የሚበዙት የገጠር አካባቢ ነዋሪዎች እንደሆኑም የመንግስታቱ ድርጅት አክሎ አስታውቋል የኒውዚላንዷ ዚላንዷ ክራይስት ቸርች ከተማ ባለፈው አርብ በሁለቱ መስጅዶች በአንድ የነጭ የበላይነት አራማጅ እጅ የተገደሉትን ሃምሳ ሰዎች አስከሬኖች ባለሥልጣናቱ ለቤተሰብ ማስረከብ ጀምረዋል የአስከሬኖቹን ምርመራ ሙሉ በሙሉ ማጠናቀቁን ፖሊስ አስታውቆ የአስራ ሁለቱን ማንነት ለይቶ ለማወቅ መቻሉንና የስድስቱን ቤተሰብ መረከቡን ገልጿል። የክራይስት ቸርች ፖሊስ እንዳሳወቀው አስከሬኖቹን የመለየት ሥራ ቀላል ቢመስልም በተለይ እንደዛ ባለ ሁኔታ ውስጥ ግን ውስብስብ መሆኑን ገልጿል። እስካሁን በጥቃቱ የተገደሉት ስም ለቤተሰብ የተሰጠ ቢሆንም ስም ዝርዝራቸው ይፋ አልተደረገም። ኔዘርላንድስ ዩትሬክት ከተማ ውስጥ የኤሌክትሪክ አውቶቡስ ላይ ተኩስ ከፍቶ ሶስት ሰዎች ገድለው ሌሎች አምስት ያቆሰለ አቂ ለምን ይህን ተግባር እንደፈጸመ ምርመራ ተጀምረዋል ብለዋል ባለስልጣናት ፖሊሶች። ትናንት ሰኞ በርካታ ሰዓታት ከወሰደ ፍለጋ በኋላ የ37 ዓመት እድሜ ያለው ጎክመን ታኒስ የሚባል የቱርክ ተወላጅ ተጠርጣሪ በቁጥጥር ስር አውለዋል። ይሁንና የታሰረው ሰው ከጥቃቱ ጋር በቀጥታ ግንኙነት እንዳለው የሚያሳይ ማስረጃ አልተገኘም ብለዋል ዛሬ ፖሊሶቹ ሲናገሩ። ከተገለጸው ተጠርጣሪ በተጨማሪ ሌሎች ሁለት ሰዎች ታስረዋል። በጥቃቱ ምን ሚና እንዳላቸው ግን ፖሊሶች የዘረዘሩት ነገር የለም የኔደርላንድስ ምክትል ጠቅላይ ሚኒስትር ማርክ ሩተ ጥቃቱ የሽብርተኝነት ተግባር አይደለም ለማለት አይቻልም ነው ያሉት። የቱርክ የዜና ወኪል አናዱሉ በበኩሉ ጥቃቱ ቤተሰብ ውስጥ በተፈጠረ ጭቅጭቅ የተነሳሳ ነው ያሉ ቱርክ ውስጥ የሚገኙ የታሳሪውን ዘመዶች ጠቅሶ ዘግቧል። አንድ የኔዘርላንድስ አቃቤ ሕግ ተጠርጣሪው ከአሁን ቀደም እዚያው ኔዘርላንድስ ውስጥ ታስሮ እንደነበረ ዝርዝር ውስጥ ሳይገቡ አመልክተዋል። የኢንዶኔዥያዋን ምስራቃዊ ፓፑዋ ክፍለ አገር በተከታታይ ለሶስት ቀናት በመታት ጎርፍና የመሬት መሸራተት 89 ሰዎች መሞታቸውን የአጣዳፊ እርዳታ ባለሥልጣናት ገለጹ። የከትናንት በስቲያው ቅዳሜ በጣለው ከባድ ዝናብ ከፍታ ካላቸው አካባቢዎች ጭቃ፣ ዛፍና አለት እየጠራረገ ወደ ወንዝ የወረደው ጎርፍ በሴንታኒ ከተማ ታሪክ ከምንጊዜውም የከፋ መሆኑ ተነግሯል። ወንዞች ሞልተው በርካታ መኖሪያ ቤቶችንና መንገዶችን ጠራርገው ወስደዋል። ቢያንስ ሰባ አራት ሰዎች የደረሱበት ጠፍቷል፣ ብዙዎች ቆስለዋል። በአደጋው ሰባት ሺህ የሚሆን ሰው ያለመጠጊያ ቀርቶ በጊዜያዊ ሰፈሮች ውስጥ ተጠልሎ ይገኛል። የዜናው ሰዓት አበቃ። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ በ25 ሜትር ባንድ በ12040 ኪሎ ኸርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት አስር ምሽት ፕሮግራማችን ነው። ብዙ ታርጌት ውስጥ አስገባል ማለት ነው እና እሱን ማንንቀሳቀስበት እሱ የሚቆምበትን አሁን ብዙ ላይ ወታደራዊ እንትን ነገር ነው። እኛን በልክ መንቀሳቀስ ማንችልበት የለም። እኔና የስራ ባልደረባዬ ባለንበት በጎናችን የቆመው ልክኛ ታርጌቱ ውስጥ እንገባለት ወደ ውጭ ብሆና አቶ ተድላ መዑዝ ይባላሉ። በቅርቡ ከአዲስ አበባ መውጫ ላይ ሆን ተብሎ የተፈጸመ የድብደባና የዘረፋ ጥቃት በእኔና በስራ ጓደኛ ላይ ደርሶብናል ሲሉ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። ሙሉ ዘገባው በምሽቱ ይቀርባል። ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርእስ ይቀርባል። የገመድ ጽንፎችን ይዘው የቆሙ ሁለት ሀያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያዊነት አደገኛ ውጥረት ውስጥ ገብተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል ዛሬ ጠቅላይ ሚኒስትሩ ማኅበራዊ ሚዲያውም ላይ ያለውን መካረር አስመልክተው በጽሑፍ ያወጡትን መግለጫ አንተርሶ እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። ጠቅላይ ሚኒስትር አብይ አህመድ ዝምታቸውን ሰብረዋል። በጽሑፍም ቢሆን መልእክታቸውን አስተላልፈዋል። በማኅበራዊ ሚዲያ የሚወራው፣ የሚሰራጨው መረጃ የዚህ መልእክታቸው መነሻ ነው። አንዳንዶች የፈለጉትን ሲሉ፣ ያለማቋረጥም የተለያዩ መረጃዎችን ሲያሰራጩ እሳቸው ዝምታን መርጠው ቆይተዋል። ዛሬ ግን ጠንከር ያለ መልእክት አስተላልፈዋል። በኢትዮጵያ ያሉ አንዳንድ የማኅበራዊ ሚዲያ ጦማሪዎችን በመርፌ መስለዋል። ጠቅላይ ሚኒስትር አብይ መርፌ፣ ዓይን አማናት፣ ባለስለት በማለትም ነው መልእክታቸውን የጀመሩት። ችግሩ የፊቷን እንጂ የሚከተላትን አታይም። እናም ጨርቅ ላይ እሷ አለፍኩ ብላ የክርና የገመድ ማዕት ታስገባበታለች በማለትም አብራርተዋል። ጠቅላይ ሚኒስትሩ እንዳሉት አንዳንድ የማኅበራዊ ሚዲያ ጦማሪዎችም ልክ እንደ መርፌዋ ናቸው እነርሱ ሀገር በሚወጋ መርፌያቸው እየወጉን ሲጓዙ አያሌዎች ልክ እንደ ክር መድረሻቸውን ሲያውቁ ይከተሏቸዋል ሲሉ ምን ያብራሩት ድረ ገጻቸውን የሚያነብላቸው ተከታይና ደጋፊ ማብዛታቸውን እንጂ ሀገርና ሕዝብ ላይ እየተከሉ ያሉትን አደጋ፣ እየረጩ ያሉትን መርዝ ሊያዩት አልቻሉም ብለዋል። ጠቅላይ ሚኒስትሩ በሁለት የተለያዩ አቅጣጫዎች የቆሙ ጽንፈኞች በሚል የተገለጹ ወገኖችም የጠቅላይ ሚኒስትሩ መልእክት ትኩረቶች ናቸው። ሁለት የገመድ ጽንፎችን ይዘው የቆሙ ሀያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያውያን አደገኛ ውጥረት ውስጥ መግባታቸውን ያመለከቱት ልበስውር ሆኖ ግራና ቀኙን በጥሞና ማስተዋል የተሳነው ጽንፈኛ ቡድን ሲሉም ነው ቡድኖቹን የገለጹት። በዚህ ቡድን ምክንያት የአገራችን አየር ምድሯ ሰላምና ተስፋን ከመተንፈስ ይልቅ የስጋትና የውድመት ደመናን አርግዞ የመከራ ዶፉን ሊጥል ከአናታችን በላይ መጣው ይላል ሲሉም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት መካረር እዚህም እዚያም በርትቷል። ተፈጥሮ ነውና የተወጠረና የተካረረ ጉዳይ ቆይቶ መበጠሱ አይቀርም ሲሉም አስረድተዋል። በእርግጥ ጠቅላይ ሚኒስትሩ በሁለት ጫፍ የቆሙ ያሏቸውን ጽንፈኞች ማንነት በጽሑፋቸው አላብራሩም። የማን ቤት ጠፍቶ የማን ሊበጂ የአውሬ መፈንጫ ይሆናል እንጂ የሚለው የሽፍቶች ፈሊጥ እንጂ የሰላማዊ ዜጎች መመሪያ አይደለም ብለዋል። ጠቅላይ ሚኒስትር አብይ በዚሁ መልእክታቸው ጠቅላይ ሚኒስትር አብይ አህመድ አክለው እንደገለጹት በእውነት ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው። ማንም ጣፋጭ ዘርና ፍሬ ነኝ ብሎ ሊኮራና ሊመጻደቅ የሚችለው የግንዱ ስር እስካለ ብቻ ነው በማለትም አስረድተዋል። የግንዱን ስር ቆርጦና ነቅሎ በቅርንጫፉና በዘሩ መኩራት የሞኝ ጨዋታ ይሆናል ብለዋል ዶክተር አብይ። ጠንከር ባለ መልእክታቸው አቅምና ችሎታን ኢትዮጵያን ለማዳንና ለመገንባት እንጂ በማኅበራዊ ሚዲያ አውደ ውጊያ ሀገር ለማተራመስ መዋል እንደማይገባም ጠቅላይ ሚኒስትሩ አሳስበዋል። እሳቸው እንዳሉት ስልጣኔ ህዝብን በእውቀት መክበብ እንጂ በሀሰት መረጃ ማጨናነቅ አይደለም ኢትዮጵያዊነት ለኢትዮጵያ መስራት፣ ኢትዮጵያን ማስደሰት እንጂ ኢትዮጵያን በሐሰት መረጃዎች ማሸበር አይደለም በማለትም አስረድተዋል። ኢትዮጵያ በዘመናት ውስጥ ህልውናዋን የሚፈታተኑ አያሌ ፈተናዎች ገጥመዋት እንደሚያውቁ ጠቅላይ ሚኒስትሩ አስታውሰዋል። ነገራችን ቀጥኑ የሚበጠስ የሚመስልበት ጊዜ ታልፈዋል ነው ያሉት ጠቅላይ ሚኒስትር አብይ አህመድ እንዳሉት ኢትዮጵያ ግን ምንም ብትቀጥን ጠጅ ናት። በእንግዳ ደራሽ በውሃ ፈሳሽ የምትፈርስ አይደለችም። በማህበራዊ ሚዲያ የሚተላለፉ የሐሰት ዜናዎችንም ከዚሁ ጋር አያይዘው ጠቅሰዋል። ጠቅላይ ሚኒስትሩ ሐሰት ጮሆ ስለተነገረ፣ ጎልቶ ስለተጻፈ፣ በብዙ ሰዎች ስለተደገፈ ወይም በታዋቂ ሰዎች ስለተወራ እውነት አይሆንም ያሉት አብይ ያክለው እንደጠቀሱት ኢትዮጵያ ግን የዘላለም እውነት ነች፣ በሐሰት ዜናም ሆነ ባሉ ባልታይ የማትፈርስ ጽኑ መሠረት ያላት እውነት። ኢትዮጵያ የሁሉም የጋራ ቤት እንደሆነችም ጠቅላይ ሚኒስትሩ በጽሑፋቸው ማጠቃለያ አመልክተዋል። የትም እንወለድ፣ የየትኛውን ብሔር አባል እንሁን ኢትዮጵያ ሁላችንንም በኩልነት ማገልገል አለባት በማለት ነው ያስረዱት። ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሦስተኛው የሕዝብና የቤት ቆጠራ ውጤት የአማራ ክልላዊ መንግስት፣ ከፌዴራል መንግስቱ ማግኘት የነበረበት የ130 ቢሊዮን ብር ድጎማ ቀርቷል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። አብን ዛሬ አዲስ አበባ ውስጥ በሰጠው መግለጫ በቆጠራው ወቅት የነበሩ ባለሙያዎች በሕግ እንዲጠየቁ አሳስበዋል። መግለጫውን አዲስ አበባ ላይ የተከታተለችው አስቴር ምስጋናው ተከታዩን ዘገባ አስተላልፋለች። የአማራ ብሔራዊ ንቅናቄ አብን የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እና የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹሙዬ በወቅታዊ ጉዳዮች ዙሪያ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። የንቅናቄው አመራሮች በመግለጫቸው ካነሷቸው ነጥቦች ውስጥ የሦስተኛው የሕዝብና ቤት ቆጠራ ውጤት ይሰረዝ የህገ መንግስት ይሻሻል፣ የህግ የበላይነት በሀገሪቱ ይከበር በሚሉና የአዲስ አበባ የባለቤትነት ጉዳይም ተጠቃሾች ናቸው። በተለይ በሀገር አቀፍ ደረጃ ከአስር ዓመት በፊት ማለትም በ1999 ዓ ም የተካሄደው የህዝብና ቤት ቆጠራ ውጤት 2.5 ሚሊዮን አማራ ሆን ተብሎ እንዲጠፋ ተደርጓል። በዚህም የአማራ ክልል ከፌዴራል መንግስት ማግኘት የነበረበትን የ130 ቢሊዮን ብር በጀት አጥቷል። ለዚህም ኪሳራ በወቅቱ የነበሩ ባለሙያዎች በህግ ይጠየቁ፣ መንግስትም ካሳ ይክፈል ነው ያሉት የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ሁለት ነጥብ አምስት ሚሊዮን አማራ አስቀድሞ ከተካሄደው ትንበያ ወይም በሰማኒያ ሰባት ከተካሄደው ቆጠራ ውጤት አንጻር ጉድለት አለበት የሚል ማብራሪያ በወቅቱ በነበሩ የማዕከላዊ ስታቲስቲክስ ባለስልጣን አሁን ኤጀንሲ ሆኗል ማብራሪያ ተሰጥቷል። በምክር ቤቱም ከፍተኛ ክርክርና ሙግት የፈጠረ ነው። በሌላ ቋንቋ ላለፉት አስራ ሶስት አመታት የአማራ ህዝብ ወደ መቶ ሰላሳ ቢሊየን ብር ማግኘት የሚገባውን የበጀት ድጎማ ከፌዴራል መንግስት ሳያገኝ ቀርቷል ማለት ነው። በዚህ ሂደት እኛ የ1998 የህዝብና ቤቶች ቆጠራ ውጤት እንዲሰረዝ እንፈልጋለን። አሁን የተራዘመው ቆጠራም የ98ን ቆጠራ ውጤት ሳይሆን በ87 ዓመተ ምህረት የተካሄደውን ቆጠራ የእድገት ምጣኔን ታሳቢ አድርገው ነው ፕሮጀክሽን መሰራት ያለበት እንጂ አሁን ያለው የእድገት ምጣኔ መተማመን የሚፈጥር አደለም። አንድ ነጥብ ሰባት አንድ ነው የአማራ ህዝብ እድገት ምጣኔ ተብሎ ዘጠና ስምንት ላይ የወጣው አንድ ነጥብ ሰባት አንድ የታዳጊ አገራት የህዝብ እድገት ምጣኔ ከሁለት ነጥብ አምስት በታች ሆኖ አያውቅም። ስለዚህ ከሁለት ነጥብ አምስት በታች ሊሆን አይችልም። ለአብነት የትግራይ ህዝብ ሁለት ነጥብ ዘጠኝ ነው። የኦሮሚያ ህዝብ ተብሎ እንትን የተባለው ሶስት ነጥብ ስምንት ነው። ምን የተለየ ታምር ተፈጥሮ ነው አማራ አንድ ነጥብ ሰባት አንድ ሊሆን በዚህ ቆጠራ ሂደት ተሳትፎ የነበራቸው የመንግስት ባለስልጣናት፣ ባለሙያዎች ተጠያቂ መሆን መቻል አለባቸው። ንቅናቄው በመግለጫው አሁን ስራ ላይ ያለው ህገ መንግስትም እንዲሻሻል ጠይቋል። እንደ ቡድን ሳይሆን እንደ ሀገር የሁሉንም ህዝቦች መልካም ፍቃድና ጥቅምን ያንጸባረቀ ህገ መንግስት መርቀቅ አለበት ነው ያሉት አቶ ክርስቲያን። የህልውና ጥያቄ ብለን ከለየናቸው ስድስት ጥያቄዎች የመጀመሪያው አሁን ያለው ይህ ህገ መንግስት እንዲሻሻል ነው ቢቻል የሁሉንም ህዝቦች ፍላጎት፣ መልካም ፍቃድ፣ ጥቅም ባንጸባረቀ መንገድ ሁላችንም ውይይት አደርገንበት የሁላችንም እንደ ሀገር እንደ አማራ ወር እንደ ቡድን ሳይሆን እንደ ኢትዮጵያ እንደ ሀገር አሸናፊ የሚያደርገን ድርድርና ውይይት የሰለጠነ ነው የተካሄደው እንዲሻሻል ፍላጎት አለን። የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹምዬ በበኩላቸው ስለ ታማ ነገሮችን በመያዝ የመብት ጥያቄ ለሚያነሱ ወጣቶች የኦሮሞ የፖለቲካ ኃይሎች ሲያወግዙ አልተወዩም ይህ ደግሞ ኃላፊነት የጎደለው አቋም ነው ብለዋል። ከአዲስ አበባ የባለቤትነት ጥያቄ ጋር በተያያዘ የአዲስ አበባ ሕዝብ እንዲደራጅ ነው ጥሪ ያቀረቡት የኦሮሞ የፖለቲካ ድርጅት የኦሮሞ ፖለቲከኞች ይህን ድርጊት ሲያወግዙ አላየን። ልዩ ልዩ የህብረተሰብ ክፍሎች ይህን በማያሻማ ሁኔታ ማውገዝ እንዳለባቸው እናምናለን። ይህን ማድረግም አለባቸው። ከዚህ ከአዲስ አበባ ጋር በተያያዘ የአዲስ አበባ ሕዝብ መደራጀት እንዳለበት እኛ እናምናለን በተለያየ አደረጃጀት ተደራጅቶ መብትና ጥቅሙን ማስከበር እንዳለበት ይህን እናምናለን። መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት ሊታደግ ይገባል። የአማራ ብሔራዊ ንቅናቄ አብንም ሰብዓዊነት ከሚሰማቸው ድርጅቶችና አካላት ጋር በትብብር መስራቱን አጠናክሮ ይቀጥላል ሲሉ የንቅናቄው አመራሮች በመግለጫቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ። አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። ከምዕራብና ምስራቅ ጉጂ ዞኖች ተፈናቅለው እየተንገላቱ ላሉ ሰዎች ዘላቂ መፍትሄ እንዲሰጥ የጌዴኦ አባገዳ ደንቦቢ ማሮ ጠየቁ። አባገዳ ደንቦቢ ማሮ ጥያቄውን ያቀረቡት ደራሮ በሚባለው የጌዴኦ ብሔር ዓመታዊ የምስጋናና የጸሎት ክብረ በዓል ላይ ነው። ለተፈናቀሉት ወገኖቻቸው ኢትዮጵያውያን ሁሉ ድጋፍ እንዲያደርጉም ጠይቀዋል። ደራሮ ለፈጣሪና ለአባገዳ ስጦታ የሚበረከትበት በዓል መሆኑን የተናገሩት የዞኑ አስተዳዳሪ አቶ ገዙ አሰፋ በዓሉ የተቸገሩት የሚረዱበት ምቹ አጋጣሚ መሆኑንም አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ይዟል። ዳራሮ የተሰኘ የገዶ ብሔር አመታዊ የምስጋናና የጸሎት እንዲሁም አዲስ ዘመን መግቢያ ማብሰሪያ በዓል የገዶ ተወላጆች በተገኙበት በድላ ከተማ ተከብሯል። የገዶ አባገዳ ዳንባዊ ማሮ ከመኖሪያ ቤታቸው ተፈናቅለው ለውርጭና ለፀሐይ የተጋለጡ ልጆችን ወደ ቤታቸው አስገቧቸው ሲሉ በዚህ አመታዊ ክብረ በዓል ላይ ጠይቀዋል። ከጊዜያዊ ድጋፍ ባለፈም ለችግር የተጋለጡ ዜጎች ዘላቂ መፍትሄ እንዲሰጣቸው አሳስቧል። አንድ ማለት የሚፈልገው ነገር አለ። ብዙ ወገኖቻችን ከቀያቸው ተፈናቅሎ ውጭ ናቸው። ሊረዳቸው ይገባል፣ ልናግዛቸው። ይሄ በዓል ለነሱ የምናስብበት መሆን አለበት። ህዝብና መንግስትም በአጭር ጊዜ ውስጥ ጉዳታቸውን በመረዳት እልባት መስጠት አለበት። በሺዎች የሚቆጠሩ ዜጎች በችግር ላይ መሆናቸውን የገለጹት አባገዳ አገራ ደንቦቢ በአካባቢው ሰላም እንዲሰፍን፣ ረሃብና ችጋር እንዲጠፋ በባህላቸው መሰረት ለፈጣሪ ምልጃ አቅርበዋል። የደራረው በዓል ሲከበር የገዲው ህዝብ ከምርታቸው ላይ ስጦታ ወይም ጉማታ ለአባገዳ የሚሰጡ ሲሆን ዘንድሮ የተሰጣቸውን ጉማታቸውን አባገዳው ገዳው ለተቸገሩና ረሃብ ላይ ለወደቁ ተፈናቃዮች ለግሰዋል። በዚህ ጊዜ ነው ኢትዮጵያውያን ከምዕራብና ከምስራቅ ጉጂ ዞን ተፈናቅለው ለከፍተኛ ረሃብ የተጋለጡ ዜጎችን እንዲረዱ አባገዳው ጠየቁት። የጠየቁት የገዲው ህዝብ አንድነትን እንጂ መለያየ ሰዎችን መስጠትን እንጂ የሰው ሀቅ የማያጎድል ህዝብ ነውም ብሏል። በዚህ የደራሮ በዓል ከኃጢአት እንደ መንጻት የሚወሰደው የፋጬ ከአንድ የምርት ዘመን ወደ ሌላ ዘመን እንደ መሸጋገር የሚታየው የሁሉቃ ስርዓትም ተፈጽሟል። ሁሉቃ የአዲስ ዘመን መግቢያ የፋጬ መውጫና የደራሮ በዓል መግቢያ ማብሰሪያ ምልክት ነው። ሁሉቃ ከተለያዩ የእጽዋት አይነቶች በሁለት ሰፋፈ አማድ ተዋቅሮ ጫፎችን በማቆልመም በደጋን ቅርጽ የሚዘጋጅ መሾሎኬ ነው። መሾለኪያው ተስፋ መላካችና ህዝብ በመተሳሰብ ተያይዞ ወደሚቀጥለው ዘመን በሰላም መሸጋገሩን እንዲያመለክት ተደርጎ የሚዘጋጀው በዋናነት መጀመሪያ የሚሸልኩት አባ ገዳዎች ሲሆኑ ህዝቡ ተከትሎ በመሸለኪያው ያልፋሉ። አባ ገዳው ሁሉ ቀን ከመሸለካቸው በፊት አርሱን ፉሌ ያሉ ፋጉ አዜም አሉ። ፋጎ የገዲዮ ብሄር ኬት እንደመጣ የሚያሳይ ማህበራዊ ኢኮኖሚያዊና ፖለቲካዊ ፍልስፍናቸውን የሚገልጽ እምነታቸውና ባህላቸውን የሚዘክር ብሔራዊ መዝሙር ነው ገዲዎች እንደሚያምኑት ሁሉ ቃ በቅዱስ ስፍራ የበዛ ህዝብ ባለበትና በአደባባይ የሚፈጸም ስርዓት ሲሆን አላማውም ህዝቡ ረሃብ እርዛት በሽታና ሌሎች ችግሮችን በማለፍ ወደ መልካም ዘመን መሸጋገሩን የሚያመለክት መሆኑንም መረጃዎች ይገልጻሉ ተራሩ ለፈጠርና ለአባገዳ ስጦታ የሚበረከትበት በዓል መሆኑን የተናገሩት የገዲዮ ዞን አስተዳዳሪ አቶ ገዙ አሰፋ በበኩላቸው የተቸገሩ ወገኖቻችን የምንረዳበት ምቹ አጋጣሚ መሆኑን ገልጸዋል። በዛሬው ዕለት በዚህ አይነት ሁኔታ ስተራከብ በርካታ ወገኖቻችን ከኦሮሚያ ክልላዊ መንግስት ከምዕራብ ጉጂ ዞን በተለያዩ ምክንያቶች ተፈናቅለው እጅግ ለከፋ ችግር በተዳረጉበት ወቅት ሲሆን፣ ምንም እንኳን ውስጣችን ጥልቅ የሆነ ሐዘን እንዲሁም መከፋ ቢኖር ወገኖቻችን ለመርዳት መንግስት ችግሩን ባጭር ጊዜ ለመፍታት ጥረት ማድረግ የጀመረበት ወቅት ቢሆን፣ መላዊ የዞናችን ህዝቦች ይህንን በዓል በምናከብርበት ወቅት እነዚህን ወገኖች ለመርዳት መላዊ ዞናችን ህዝቦች በጋራ ተደጋግፈን በአንድነት የእነዚህን ወገኖቻችን ችግር ለመፍታት በአንድነት የምንነሳበት ወቅት በመሆኑ ሁላችን ካለን ቀንሰን ለነዚህ ወገኖች በፍጥነት ልረዳዳችን ወጥ አቋም ይዘን ልንወጣ ይገባል። በዞኑ የተፈጠረውን ችግር በዘላቅነት ለመፍታት መፍትሄ ማበጀት እንደሚገባም ተናግሯል። የፌዴራል መንግስት፣ የኦሮሚያ ክልላዊ መንግስት፣ የደቡብ ክልላዊ መንግስት፣ የጌዴኦ ዞንና የምዕራብ አስተዳደር በፍጥነት የእነዚህን ወገኖች ችግር በዘላቂ የፈጣበት መንገድ ሊያበጅ ይገባል። የገዲኦ ሕዝብ ችግር ላይ በወደቅበትና በተራበበት በአሁኑ ወቅት የበዓሉ መከበሩ ትችት ያስነሳ ቢሆንም በዚህ የምስጋናና የምልጃ ዳራሮ በዓል ላይ ገቢ የማሰባሰብ ስራ ሲሰራ ታይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም። ዮናታንን እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ ለእርሻ ስራዎች በሚል ከኢትዮጵያ ወደ ሱዳን ድንበር በህገወጥ መንገድ የሚሻገሩ ዜጎችን ወደ ህጋዊ ፍልሰት ለማስገባት የታለመ ውይይት መቀሌ ላይ ተካሂዷል። መድረኩ የተዘጋጀው በመቀሌ ዩኒቨርሲቲና በገዳሪፍ ዩኒቨርሲቲ ሱዳን ትብብር ሲሆን፣ ወደ ሱዳን በህገወጥ መንገድ የሚሻገሩ ሰዎች አካላዊና ስነ ልቦናዊ ችግር እንደሚደርስባቸው ተገልጿል። የሁለቱ ሀገሮች መንግስታት የፍልሰት ህጎችን የሚያወጡበትና ፍልሰተኞችም ተጠቃሚ ሊሆኑ የሚችሉበት ግብአት ከዚህ ውይይት መድረክ ይገኛል ተብሎ ታስቧል። ሙልጌታ ዝባሀ ከመቀሌ ተጨማሪ ይዟል። በየዓመቱ በህገ ወጥ መንገድ የኢትዮጵያን ድንበር ተሻግረው ከትግራይና ከአማራ ክልሎች በመቶ ሺህ የሚቆጠሩ ዜጎች ወደ ሱዳን እንደሚገቡ በመድረኩ ተገልጿል። ይህን ተከትሎ እነዚህ ዜጎች በደላሎች እጅ በመውደቅ እንደሚንገላቱም ተነግሯል። ይህ ለማስቀረት የኢትዮጵያና የሱዳን መንግስታት የህግ ማዕቀፍ ለማውጣት በሚያደርጉት እንቅስቃሴ ግብአት የሚሆን የምክክር መድረክ በመቀለና ገዳሪፍ ዩኒቨርሲቲዎች ትብብር በመቀለ ከተማ ትናንትናና ዛሬ ተካሂዷል። በፌዴራል መንግስት የኢሚግሬሽን ወሳኝ ኩነት ኤጀንሲ የየብስ ኬላዎች ማስተባበሪያ ኃላፊ አቶ ግርማ የማን እንደገለጹት በዚህ የህገ ወጥ ዝውውር ዜጎች እየተጎዱ ናቸው ብለዋል። እንደ ኢሚግሬሽን እኛም ቦርደር አካባቢ እንደምንሰራ ትልቅ ጫና የፈጠረብን ነው። በተለይ ኢትዮጵያኖችን ወደ ሱዳን ሲሄዱ ለተለያዩ ህገ ወጥ ድርጊቶች የሚጋለጡበት ሁኔታ ነው ያለው። አካላቸውን በመሸጥ ጭምር ወደ አላስፈላጊ ድርጊት የሚዳረጉ ናቸው። በተለይ ከዚህ ከትግራይ ከተለያዩ ከተሞችን በሆሞራ በኩል በሉግዲ አድርገው ወደ ሱዳን የሚገቡበት ሁኔታ ከጎጃምም፣ ከጎንደርም፣ ከጅማም በህጋዊ ፓስፖርት አውጥቶ እንኳ ቢሆን ልክ ሱዳን ገለባት እንደደረሱ ፓስፖርታቸውን ተቀምቶ ለአካል የሚሸጥበትን ሁኔታ ነው ያለው። የህገወጥ ዝውውሩ ለመከላከል በሚደረገው ጥረት ምሁራን ያካሄዱትን ጥናቶች ለመንግስት ለማቅረብ የሚያግዝ ነው ብለዋል። በውይይቱ ከሱዳን መንግስት ተወካዮችና ምሁራን የተሳተፉ ሲሆን ከኢትዮጵያም ከመንግስት ተወካዮች በተጨማሪም ከመቀለ ባህር ዳርና ጎንደር ዩኒቨርሲቲዎች ተሳታፊ ሆኗል። በመድረኩ ጽሁፍ ካቀረቡ በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፍ አብርሃ ባለፉት አስር አመታት ከኢትዮጵያ 1.5 ሚሊዮን የሚሆኑ ዜጎች በህገወጥ መንገድ ከሀገር መውጣታቸውን ገልጸው ከነዚህ ከ30 በመቶ በላይ ከትግራይ የተሰደዱ መሆናቸውን ዩኒቨርሲቲያቸውን ያደረገው ጥናት ጠቅሰው ተናግሯል። በዚህም ከ1.1 ቢሊዮን ዶላር በላይ ገንዘብ ደላሎች እንደወሰዱ በጥናቱ ተገኝተዋል ብለዋል። ለጉልበት ስራ በማለት የኢትዮ ሱዳን ደንበር በህገወጥ መንገድ ተሻግረው የሚሄዱ ዜጎች በብዛት እንዳሉ የተናገሩት ዶክተር ክንፈ ይህ የሆነውም እነሱን የሚያስተናግድ ማዕቀ ስለሌለ ነው ብለዋል። ከትግራይና ከአማራ ወደ ሱዳን ሄደው ሰርቶ የሚመለሱ የሲዝናል ማይግሬሽን እና እነዚህን በህጋዊ መንገድ እንሂድ ቢሉ ቢሮክራሲው የሚያሰራ አይደለም። እንደገናም እንዴት እናስተዳድረው ተብሎም ታስቦበት አያውቅም። ምን አይነት መታወቂያ አይኖራቸው በህጋዊ መንገድ ከሄዱ በኋላስ የግድ ነው ፓስፖርት እንዲኖራቸው የሚያስፈልገው ወይስ ምን የሚሉ እዛ ላይ ብዙ የተሰራበት ነገር አይደለም። ስለዚህ ዩኒቨርሲቲዎች አጥንተው በዚህ ብንሄድበት ይበልጥ ጥሩ ሊሆን ይችላል የሚል ምክረ ሀሳብ ካቀረቡ ይህንን ስደት ለኢትዮጵያን በሚጠቅም ለሱዳንም በሚጠቅም ለተሰዳጆቹ ደግሞ ይበልጥ በሚጠቅም መልኩ ማስተዳደር ይቻላል። ተመሳሳይ መድረክ በካርቱም ገዳሪፍና ባህር ዳር ተካሂዶ እንደነበረ ተገልጿል። የገዳሪፍ ዩኒቨርሲቲ ምክትል ፕሬዚደንት ኢብራሂም አብዱልሰላም ይህ አይነት መድረክ ለሁለቱም ሀገራት ትልቅ ድርሻ አለው ብለዋል። ይህ ውይይት ትኩረት ያደረገው ለእርሻ ስራዎች ከትግራይና አማራ ክልሎች ወደ ሱዳን በተለይ ወደ ገዳሪፍ የሚሰደዱ ወገኖች አሉ። ይህ ሂደት ሕጋዊ ለማድረግ የሚቻልበት ሁኔታ ነው እየተወያየን ያለ ነው። እነዚህ ወገኖች በኢኮኖሚ ጤናና ሰብአዊ መብትም ተጠቃሚ የሚሆንበት ሁኔታዎች ነው እየተወያየን የምንገኘው በዚህም እኛ ዩኒቨርስቲዎች ለሁለቱም ሀገራት መንግስታት በዚህ ጉዳይ ላይ እንዲሰሩ የማመቻቸት ስራ ነው እየሰራን ያለነው ነው ያሉት። ለአሜሪካ ድምጽ ሙሉጌታ አጽቡሃ መቀለም። አመሰግናለሁ ሙሉጌታ ለዘገባው። ተከታዩ የመጽሔት ርዕስ ወደ ሶማሊያ ይወስደናል። ሞቀደሾ ውስጥ የሚፈጸም የአጥፍቶ ጠፊ ጥቃት ብዙ ጊዜ ኢላማ የሚያደርገው ቤተ መንግሥቱና የሰውና የተሽከርካሪ እንቅስቃሴ የሚበዛበትን የማካ አልሙከራማ መንገድ መጋጠሚያን ነው። ብዙ ሰው ወደየቤቱና የቤቱና ወደ የሥራው ለመሄድ ይህን መንገድ ያቋርጣል። ታዲያ ጂሃዲስቶች ይህንን ቦታ ነው ሕዝብን ለማሸበርና የመንግሥትንም ሆነ ዓለም አቀፍ ትኩረት ለማግኘት የጥቃታቸው ኢላማ የሚያደርጉት ሪፖርተራችን መሐመድ ሼህ ኖር ከዚያው እንደ ዘገበው ግን ብዙዎቹ የንግዱ ማህበረሰብ አባላት ሁኔታው ይሻሻላል በሚል ተስፋ እንቅስቃሴያቸውን ከአካባቢው አልገቱም። አዲሱ አበበ ዝርዝሩን ይዛል። እዚህ ቦታ በቅርቡ ከደረሱ ጥቃቶች አንዱ ባለፈው ዐሥራ አምስት ቀን የመንግሥት ባለሥልጣናትን ጨምሮ ታዋቂ ሰዎች በሚገኙበት ሆቴል የተፈጸመ ሲሆን ሆቴሉም በመንገዱ ስም ማካ አል ሙከራማ ተብሎ ነው የሚጠራው። 2አምስት ሰዎች ለሞቱበት ለዚያ ጥቃት አልሻባብ ኃላፊነት መውሰዱም አይዘነጋም። የሆቴሉ ባለቤት ጊሬ ሐጂ ይህ ለአምስተኛ ጊዜ ሰለባ የሆነ ሆቴላቸው ስለምን ምን የአጥፍቶ ጠፊዎች ኢላማ እንደሆነ አልገባኝም ይላሉ። እኔ የፖለቲካ ሰው አይደለሁ፣ ወታደር አይደለሁ፣ የመንግሥት ተቀጣሪ አይደለሁ። የእኔ ሆቴል ኢላማ የተደረገበት ምክንያት አልገባኝም። እኔ እየሠራሁ ልጆቼን ለማሳደግ የምጣጣር ነጋዴ ነኝ። በቃ ይህ ሁሉ እየሆነ ተደጋጋሚ ጥቃትም እየተካሄደ፣ ብዙ የንግዱ ማኅበረሰብ አባላት ግን ያን አካባቢ የሙጥኝ እንዳሉ ናቸው። ራሳቸው የሆቴሉ ባለቤት ሐጂ ግሬም አንዱ ናቸው። ሀገሬ ነው እኮ እና ለምን ወደ ሌላ ሄዳለሁ? አልሄድም፣ ሥራውንም አላቆምም ሊሂድ ብልስ ወዴት ነው የምሸሸው? ጽናትንና ቁርጠኝነትን ለተተኪው ትውልድ ማውረስ ነው የምፈልገው። ሙሐመድ ሙሐሙድ ሌላው እዚያው አካባቢ በንግድ ሥራ የተሰማሩ ግለሰብ ናቸው። እርሳቸውም በአንድ ወቅት የአጥፍቶ ጠፊ ጥቃት ሰለባ ነበሩ። ሞቴም ሕይወቴም እዚህ ሁነው ይላሉ በአምላክ እርዳታ ከዚህ አሰቃቂ አደጋ እንድናለን። ይህን ካልኩ በኋላ ግን ሁሌም ቢሆን ሊነጋ ሲል ይጨልማል ነውና የወደፊቱን አምላክ ያውቃል። ሁሴን ሞአሌም የፕሬዝዳንቱ የቀድሞ ብሔራዊ አማካሪ ሲሆኑ በአሁኑ ወቅት ደግሞ ሂራል የተሰኘው የደህንነት ምርምርና የትንታኔ ተቋም ሊቀመንበር ናቸው። ሞቃዲሾ ላይ የሚካሄድ የአጥፍቶ ጠፊ ጥቃት እንዲህ በቀላሉ የሚያበቃ አይሆንም ይላሉ። እነኚህ ሰዎች አገሪቱን ጠቅልሎ ለመቆጣጠር ያላቸው ብቸኛ መንገድ የጥቃት እርምጃቸውን መቀጠል እንደሆነ ስለሚያምኑ ከዚህ አድራጎታቸው ይታቀባሉ ብዬ አላምንም። የሞቃዲሾ ነጋዴዎች ኪሳራቸውን የሚሸፍንላቸው ኢንሹራንስ ወይም ድጎማ የሚሰጣቸው የመንግሥት ባለሥልጣን ወይም አካል እንደሌላቸው የገለጡት ሁሴን ሙዓሊም፣ ዳሩ ግን አሉ ንግዱ ራሱ በራሱ ሌላ ትርፍ በማስገኘት ይደጋገፋል ብለዋል። ሶማሊያ ውስጥ ላለፉት 30 ዓመታት የዘለቀው አለመረጋጋት ሕዝቡ ከሁኔታው ጋር የተለማመደ አስመስሎታል። መንግሥት ለዚህ ጥቃት አጸፋዊ እርምጃ እስካልወሰደ ድረስ የንግዱ ማኅበረሰብ ሁሌም ለጥቃት እየተዘጋጀ ሲያጋጥመውም ንግዱን መልሶ እያቋቋመ መቀጠል ሊኖርበት ነው ይላሉ ተንታኞች። አመሰግናለሁ አዲሱ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሆኗል። አዲስ አበባ ላይ ስርጭታችንን በፌስቡክ በቀጥታ መከታተል ትችላላችሁ። ዌብሳይታችንም ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ያለፉ ዝግጅቶችንም አግኙ። ለሞባይል ስልኮቻችሁና ለታብሌቶች ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ጭናችሁ ማዳመጥ ትችላላችሁ። ጉግል ፕሌይ ወይም አፕስቶር ላይ አለን። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢናን በአጭር ሞገድ በአርባ ዘጠኝ ሜትር ባንድ ልታገኙና ልታዳምጡ ትችላላችሁ። በየዕለቱ በሳምንት ሰባት ቀን የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። የምሽቱ ስርጭት ዋና አዘጋጅ አዲሱ አበበ ነው። እያስተናገድናችሁ ያለ ነው ሶሎሞን አባተና ቆንጂት ታየ ነን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ታሰማናለች። በድሬዳዋና በዙሪያዋ የሚገኙት ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካይነት እርቅ ጀምረዋል። በሁለቱ ጎሳዎች ግጭት ምክንያት የሰው ሕይወት ማለፉን የአትክልትና የጫት እርሻ መውደሙን እንስሳት መዘረፋቸውንና ሰዎችን መፈናቀላቸው ተዘግቧል። የእርቁ ሂደት ፖለቲካዊ ጉዳዮችን እንደሚያካትትና የፊታችን ሐሙስ የኢሶህዴፓ አመራሮች እርቁ ወደሚካሄድበት ወደ ኤረር እንደሚጓዙ ተገልጿል። ኡጋንዳና የተባበሩት መንግስታት ድርጅት የምግብ ፕሮግራም በመቶዎች የሚቆጠር የምግብ መመረዝ ሁኔታ የተከሰተውን የተመጣጣኝ ምግብ እጥረት ለማሟላት የቀረበ ተኪ ምግብ ሊሆን ይችላል የሚለውን ጥርጣሬ እየመረመረ ነው። ሶስት ዩጋንዳውያን ሱፐር ሲሪያል የተባለውን ከቱርክ የሚገባ አልሚ ገንፎ ከበሉ በኋላ መሞታቸውን ነው ዘገባዎቻችን የገለጹት። ባለፈው ሳምንት ደቡባዊ አፍሪካዊቱን ሀገር ሞዛምቢክን በመታት ዝናብ አዘል ማዕበል ከአንድ ሺህ በላይ ሰዎች ሞተዋል ሲሉ የሀገሪቱ ፕሬዝደንት ተናግረዋል። በሰዓት ወደ ሁለት መቶ ኪሎ ሜትር ፍጥነት እየከነፈ የሞዛምቢኳን ደቡባዊ ቤራን ከተማ የመታት ይኸው ማዕበል ወደ ምስራቅ ዚምባብዌና ማላዊም አምርቶ ከባድ ጉዳት አስከትሏል። አመሰግናለሁ። ለሰዓቱ አርዕስተ ዜና ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ ስርጭት ነው እየተከታተላችሁ ያላችሁት። በቅርቡ ከአዲስ አበባ ከተማ መውጫ ላይ ሆን ተብሎ የተፈጸመ ነው የተባለን የድብደባና የዘረፋ ጥቃት ይመለከታል። ቀጥሎ የምናቀርበው ዝግጅት የተጠናና የተቀነባበረ ነው ያሉት ይህ ጥቃት በሌሎች ግለሰቦችም ላይ በተመሳሳይ መፈጸሙን የጥቃቱ ሰለባ መሆናቸውን ለአሜሪካ ድምፅ የገለጹት ሁለት ሰዎች በእኛ ላይ የተፈጸመው በሌሎችም ላይ እንዳይደገም በሚል ለአሜሪካ ድምፅ አድማጮች ለማስረዳት መወሰናቸውን ተናግረዋል። ለምሽቱም ከሁለቱ የጥቃቱ ሰለባዎች አንዱን አነጋግረናል። አሉላ ከበደ ነው ያነጋገራቸው። ራሳቸውን በማስተዋወቅ ይጀምራሉ። ተድላ ምኡዝ ይባላለሁ። ነዋሪነቴ ጀርመን ሲሆን በትውልድ ኢትዮጵያዊ ነኝ። አሁን ለሰባት ሳምንት ያህል ወደ ኢትዮጵያ ተመልሼ መጥቼ ቤተሰብን ጥየቃ አንዳንድም ጉዳዩ ሰለም ስለ መስራት ነው የመጣሁት። አመሰግናለሁ አቶ ተድላ፣ እንደ ተረዳሁት በአዲስ አበባ ጉብኝቶ ወቅት እርስዎና ጓደኛዎ አካባቢዎችን በማየት ላይ ባላችሁበት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ጥቃት ደርሶባችኋል። ያ ጥቃት ግን እንደ ድንገተኛ የዘረፋ ጥቃት ሳይሆን የተለየ መልክ እንዳለው ከውይይታችን ቀደም ብሎ የገለጻችሁልኝ። እስኪ እያስረዱን ምንድን ነው የገጠማችሁ? የት ቦታ ነው የተፈጸመው? በማንስ ነው ይሄ ጥቃት የደረሰባችሁ? እሺ አሉላ፣ አመሰግናለሁ ይህንን እድል ስለሰጠኸኝ። ከአዲስ አበባ ክልል ውስጥ እንጦጦ ማርያም ሂደን እዛ አካባቢ ያሉትን ለካምፒንግ የሚሆኑ ቦታዎች በመፈለግ ላይ እያለን ነው ይጥቃት የደረሰብን። መኪናችን ቆም አድርገን ትንሽዬ ወደ ጫካ በመግባት ንጹህ አየርም ለመቀበል ብለን ወደ ውስጥ ገባ ብለን ነበር የሆነ ልጅ ከሩቅ ያየን እና ወደ አራት መቶ ሜትር ርቀት ነበረን። ከሩቅ እየጮኸ ወደ ውስጥ አትግቡ፣ እዚህ አካባቢ የተደራጁ ሰዎች አሉ፣ ቄሮ እና ኦነጎች ታጥቀዋል፣ ወደ ውስጥ አትግቡ አሉ። ኧረ እኛ ወደ ውስጥ አንገባም እንወጣለን ስንለው እንደዛ እያለ ወደኛ ተጠጋ። ትሬንድ የሆነ ልጅ ነገር ነው። እያዋራን እኛ ተራርቀን ስንቆም፣ ብዙ ጊዜ ተራርቀን ነው የምንቆመው አደጋ ቢመጣም አክሲን ለመውሰድ ማለት ነው። ጥንቃቄ ለማድረግ ስትሉ ጥንቃቄ ለማድረግ ስትል፣ እንጦጦ ጫካ አይደለም፣ ባለ ጫካ አስር ቀን ሀያ ቀን የምናደር ሰዎች ነን፣ ቱሪስቶች ይዘን እና ሳይኮሎጂካሊ ልጁ እያዋራ ካጠጋጋም በኋላ ጩቤ መዘዘ ማለት ነው። ጩቤ መዘዘ። የስራ ባልደረባ ትንሽ ኦሮምኛ ይችላል፣ በስልክ ደግሞ ተጣራ። ይህን በሚጣራበት ጊዜ የተወሰኑ ልጆች አካባቢ ገብቶ የተጠበቁ ኮቴያቸውንና ቆንጨራና ቢላቸው እናየዋለን። ራቅ ባለ ወደ እናንተ አልተጠጉም ሰዎች እነሱ አልተጠጉም። አንዱ ብቻ ነው ግጽ ሁን የመጣለት እና ጠጋ ብሎ ልጁ እያዋራን ጡቤ መዘዘ። አቶ ተድላ እንደገለጹልን ይሄ ወጣት ልጅ አግኝቷችሁ ማነጋገር ጀመረ። ቀረብ ብሎም በማነጋገር ተራርቃችሁ ለጥንቃቄ ያደረጋችሁትን ጥረት እንድትተዉ አደረጋችሁ። ምን አይነት ልውውጥ ነበራችሁ እስኪ ይግለጹልን። በምን መልኩ ነው እናንተን ወደ እሱ እንድትቀርቡና ጥንቃቄያችሁንም እንድትዘናጉ ያደረጋችሁ ምንድን ነበር? ልውውጣችሁን እስኪ ያስታውሱን መለስ ብሎ የነበረውን ሁኔታ ልውጣችን የነበረው ልጁ ለእኛ እንዳዘነ ሆኖ ስለቀረበልን ነው። ልጁ ለእኛ አዝኖ ወደ ውስጥ አትግቡ፣ ውስጥ ቄሮዎች እና ኦነጎች ታጥቀዋል፣ ወደ ውስጥ መግባት ጥሩ አይደለም፣ አደጋ ያመጣል እና ደግሞ ካሜራ ይዛቸዋል፣ ካሜራም ጥሩ አይደለም እያለ ለእኛ የሚያስብ መስሎ፣ እኛ እንዴትም አድርጎ ለማጠጋጋት ሞከረ ማለት ነው። እንግዲህ ያቺ ነች የእሱ ስራ፣ እኛ እሱን እንድናምን ሆንን። በዛ ሰዓት ላይ ልጁ እንደዛ ሲለንም አላመንም። ለምን ከዛ ሳምንትም በፊት እዛው ጫካ ውስጥ ነበር ከዚያ ቀደም ብሎ መታችሁ ነበር። አካባቢው የምታውቁት ነው። እኔ የማያደግኩበት ነው። እሱም በስራ ምክንያት ብዙ ነው። እኔ የፈረንሳይ ለጋሲዮን ልጅ ስለሆንኩኝ ሰፈራችን ጫካ ነው። ድሮ ደግሞ ጥንስስ የሚባላለች ተሳብስ በየሰፈር ልጆች የምንሄድባት ጥንስስ ማለት ከፈረንሳይ ለጋሲዮን አሁን ጉራራ በሚባለው የሚጠራው አካባቢ ከዛ አንድ አራት አምስት ኪሎ ሜትር ነች ልጆቹ ነን ሂደን እዛ የምንዋኝበት የነበረበት ቦታ ነው። እና ሰፈሮቹን፣ ጫካዎችን፣ እያንዳንዱን ዛፎች እያንዳንዱን ድንጋዮች ነው የምናውቃቸው። መልካም። እንግዲህ እንደሚነግሩኝ የምታውቁት አካባቢን ሄዳችሁት፣ ይህ ወጣት ግን የተለየ ሁኔታ መኖሩን ጥንቃቄ ማድረግ እንዳለባችሁ ማነጋገር ጀመረ። ሁለታችሁም በተለምዶ ተራርቃችሁ ቆማችሁ አንዳችሁ ለሌላችሁ ጥበቃ የምታደረጉትን ጥንቃቄ ትታችሁ ከልጁ ጋር ቀረብ ባለ ስሜት ማውራት ጀምራችሁ። ምን ሆነ? ከዚያ በኋላ ልጁ ለእናንተ ደህንነት አስፈላጊ የሆነ ነገር ነገራችሁ። እዚህ ውስጥ ትጥቅ የያዙ ሰዎች ምናልባትም የተለያየ ቡድን አባላት ሊሆኑ የሚችሉ መኖራቸውን ስም ጠርቶ ገለጸላችሁ። ከዚያ ምን ሆነ? ምን ተፈጠረ? ከዚያ በኋላ ከዚያ ልጁ ታርጌት ውስጥ አስገባል ማለት ነው። እኔና እሱን ማንንቀሳቀስበት እሱ በሰያፍ የሚቆምበትን አሁን ትዝ ሲለኝ ወታደራዊ እንትን ነገር ነው። እኛን ልክ መንቀሳቀስም ማንችልበት የለም። እኔና የስራ ባልደረባዬ ባለንበት በጎናችን ነው የቆመው። ልክ እኛ ታርጌቱ ስንገባለት ወደ ውጭ ብሎ መመዘዘ ክልት አደለም። ዞር ለመምታትም አትችልበት። ይሄው ልጅ ነው የሚነግሩኝ። ይኸው ለእናንተ ጥንቃቄ፣ ደህንነት ሲመክር የነበረ ልጅ ስለት አውጥቶ እናንተን ለአደጋ የሚጋረጥ ሁኔታ ፈጠረ፣ ነው የሚሉኝ። አመቺ ሁኔታ ጠብቀ፣ አመቺ ሁኔታ ጥቀ፣ አስገባን ማለት ነው። ልክ አመቺ ቦታ፣ እሱ ከፍ ያለበት ቦታ፣ እኛ ዝቅ ያለበት ቦታ፣ እንዲሁም ደግሞ በፊት ለፊት ሳይሆን በጎናችን ሆነ። ለምንድን ነው ይህን ያደረገው? ያልሆነ ምልልስ አደረጋችሁ? ቅድም ሲመክራችሁ የነበረ ሰው ስዕለት ለማውጣት ያስገደደው ወይም ያን ሁኔታ የፈጠረው ምንድን ነው? ተጋጫችሁ? ምንድን ነው ምክንያቱ? አልተጋጨን ነበር። በሰላም ነበር። አን ለይሄ ነገር እኮ በዚህ አራት ሳምንት ውስጥ ሶስተኛ ሰዎች መሆናችን ነው። እኛ እዛ ቦታ ላይ ስንያያዝ ማለት ነው ከእኛ በፊት አንድ ትራፊክና አንድ ባለ ሀብት ባለ ሀብቱ ሙቷል፣ ትራፊኩ ደግሞ ቆስሏል የሚል ከፖሊስ መረጃ አግኝተናል። ከእናንተ አጋጣሚ በኋላ ነው ይሄን የተረዳችሁት? አዎ ከዛ በኋላ የተረዳ ነው። ስለዚህ ይሄ እርስዎ እንደሚሉት ሆን ተብሎ የተቀነባበረ ነው፣ በአጋጣሚ በግጭት የተፈጠረ ሳይሆን እናንተን በዚያ ሁኔታ ውስጥ ለማድረግ የተፈጠረ ነው ነው የሚለው ልክ ነው? ተመልሰን እዛ አካባቢ ያሉ ወጣቶች ጠይቀናል። አሁን እንግዲህ እንጦጦ ማርያም እንደ ድሮ በጣም ጫካ አይደለም። እንጦጦ ማርያም አካባቢ ቤቶችም እየተሰሩ አሁን ሰውም እየሳፈረበት ስለሆነ እዚያ አካባቢም ወጣቶች አሉ። ወጣቶችም ጠይቀናል። ወጣቶችም የሚሉ አሁ እዛ ውስጥ የተደራጁ ሰዎች አሉ የሚሉት። አሁንም በምን አይነት ድርጅት እንደሆነ አላውቅም ይሁን የፖለቲካ ጥያቄ ኖሯቸው አላውቅም ልጆቹም አላውቅም፣ ግን እዛ ውስጥ ገብተው እዛ ውስጥ ያሉ ሰዎች ሰፍረው ሰው እንደሚረብሹና ሰዎችን እንደሚያስቸግሩ እንደሚዘርፉ ሰምተናል። ከደረሰብን በኋላ ነው ግን ይህን ነገር የጠየቅነው። እስኪ የደረሰባችሁን ገፋ አድርገው ያስረዱን። እናንተን ሊረዳ መስሎ የቀረበ ወጣት ሲመክራችሁ ከቆየ በኋላ አመቺ በሆነ አጋጣሚ ስለት አውጥቶ እናንተን ለአደጋ የሚያጋልጥ ሁኔታ እንደፈጠረ ገልጸውልናል። ከዚያስ ምን ሆነ? ሳያወጣ መጀመሪያ ጩ ቢሆን ያው እኛም እንግዲህ አንድ ለሁለት በሚል ለመሞከር ስንይ ወዲያው ልጁ አወቀ። ይዋቸው አለ። ያው ባልደረቦቹ እንዳሉ ዞር ስንል የተወሰኑ ልጆች አካባቢ ተደብቀው ብዙ ጊዜ የሚታየው ስለት ቢላና ሀያ ማስሎ ያንቀባረቅ ነበር። ስለት ቢላና ቆንጨራ ነገር ና ናምን ይታያል። ስለዚህ እኛም ሪያች ለማድረግ ፈቃደኛ ለብር አቆምን ማለት ነው። አሁን ወደ ፍቅር መመለስ አለብን እንግዲህ ልጁን ለሚያዘን ነገር ሁሉ በእሺ በማለት ብለን አሰብን። ና ስራ እኔ እና እሱ ተግባባን። ለማግባባት ሞከራችሁ? እርስዎና የስራ ባልደረባው ሀሳባችሁን ቀይራችሁ ለማግባባት መሞከር እንዳለባችሁ ተረዳችሁ? አዎ። ይሄንን ስንል እኛ የቱሪስት አስጎብኚዎች ነን፣ ሌላ ነገር አይደለም። በዚህ ላይ ደግሞ የአዲስ አበባ ልጆች ነን፣ ተወልደን ያደግንበት ነው ይሄ ቦታ። ይህን ቦታ ህጻን ሆነን ነው የምናውቀው። የሚለው ቃል ደግሞ ልጁ ደግሞ አግሬሲቭ እያደረገው እና ተቀየረ። ማለት በቃ እኛ ጋር መናገር ሶ በኦሮምኛ ተናገር። እኛም ብዙም አልገባንም። ከዛ በኋላም ከዛም ጢሲ መጣ። ጢሲም ሲመጣ እንግዲህ በእሽት አሉ ነገ ምታንም ስልካችንን ሰጥተናል፣ ካሜራ ሰጥተናል። ግን አጋጣሚ ሆኖ እኔ ለስራ ጉዳይ ለልጆች የሚከፈል ስምንት ሺህ ብር ከኋላ ኪሴ ነበረ እሱን ገንዘብ አልሰጠሁትም። ስልክ ሰጥቻለሁ፣ ካሜራ ሰጥቻለሁ፣ በጣም ውድ ካሜራ። ስራ ባልደበራባያም እንደዚሁ ስልኩን የመኪና ቁልፍ፣ መንጃ ፈቃድ ሁሉንም ማስረክበረ ፍላቸ ውስጥ ያለው ስምንት ሺህ ብሯ ግን ነበረች ልጁ ሞር አግሬሲቭ እየሆነ እናንተ እዚህ የተዝናናቸው የኛ ወንድሞች ይፈናቀላሉ የሚል መጣ። እኛ ደግሞ ምንም የምናቀበል የለም አዲስ አበባ ልጆች ነው ስንል አዲስ አበባ ክበል ፊንፊን ይበል አለ። በዛ ላይ ድጋሚ እኛም ችግር የለብንም ፊንፊን ይላናል ሞር አግሬሲቭ እየሆነ ሲመጣ ምን ትዛሪ ች ስምንት ሺ ብር ከኋላ ያለች እሷን ሰ አውጥቼ ብጥላት የሚል ዝም ብዬ የራሴ ሀሳብ ነው። ስምንት ሺ ብሯን አውጥቼ ጣልኳት ማለት ነው። ልክ ስምንት ሺህ ብሯ ስትወድቅ፣ በላስቲክ የተጠቀለለች ከባንክ ይወጣ ነበር። ነገሮቹ እየከረሩ መጡ። እነዚያም ሊመጡ ሆነ። የተዘበቁትም ልጆች ልጁ አግሬሲቭ እየሆነ ሲመጣ ምናልባት እቺ ስምንት ሺህ ብር ነገሮች ትቀይራለች ለማለት ወረወርኳት። ከኪሳው ጥቼ ልክስ ወረወራት። ልጁ ደነቀጠ። እንደሚሉኝ እንዲወስደው ነው የጣሉለት። ገንዘቡን እንዲያየው አድርገው ጣሉለት ፊት ለፊቱ አውቀው እንዳየው እንዳየውና ወስዶት እኛ እኛ እንዲምረን ነው እንድንገላገል ነው ከእሱ ዋናው ገንዘቡንም የሚወስደው እኛም ብቻ አጋጣሚውን። ልክ ገንዘቡ ሲወልቅና ገንዘቡ ካየው በኋላ ሂዱ የሚል ቃል አመጣ። ከነዛም ጋር አልተነጋገረም፣ ከልጆቹም ጋር እንግዲህ። ምን እንዳሰብ አላውቅም። ልጁ በውስጡ እና ሂዱ የሚለውን ቃል ስንሰማ ትነስተ ሄድን። እኛ ስንሄድ ማለት ሮጥን ትንሽ፣ ከዛ ሮጥ እያል አመለጥን ማለት ነው። ያው ድጋሚ ደግሞ እንዳይመለሱ ልጆቹም ከዚያ ደግሞ ከጫፍ የነበሩ ልጅ ደግሞ ወደ ሱ መምጣት ጀመሩ። ዞር ያንድ አይቻቸው ነበር። እና በዚህ አጋጣሚ እቺ ስምንት ስብር ህይወታችን አዳነች ማለት ነው። አቶ ትላ እንግዲህ እንደ ገለጹት ይህ ጥቃት በተዋዛ ምናልባትም ጥቃት ይደርስብናል የሚል ጥርጣሬ እንዳይኖርባችሁ ባደረገ፣ ግን ሆን ብሎ አሁን እንዳስረዱን በተዘጋጀና በተቀነባበረ መንገድ መፈጸሙን ገልጻችኋል። ይልቁንም ጥቃት ሊያደርሱ የተደራጁ ቡድኖች፣ የፖለቲካ ቃና ያለው ፍላጎት ያላቸው ሰዎች በሚናገራቸው ቋንቋዎች ተገለጡ ያሏቸውን ጨምሮ በዛ መልኩ መካሄዱን ገልጸዋል። ይሄንን ግን ዘረፋ ለመፈጸም ለግል ጥቅሙ የተነሳ ሰው ሆን ብሎ ያደረገ በዚያ ለማስመሰል አለመፈለጉን በምን ማረጋገጥ ይቻላል? አንድ ግለሰብ በገዛ ፍቃዱ ሰዎችን ለመዝረፍ የተለያየ መንገድ መጠቀም የሚፈልግ ዘራፊ በዚያ መልኩ ቢያስመስል፣ አገር ውስጥ ያለውን ሁኔታ፣ የፖለቲካውን ውጥረት ምክንያት አድርጎ የሆኑ ቡድኖች ፍላጎት አስመስሎ አቅርቦት ቢሆን ምንድን ነው ማረጋገጫው እንደዛ ላለመሆኑ? አሉላ ከአቶ ተድላም ዑዝ ጋር ያደረገው ልውውጥ አላበቃም። ደረሰ የተባለው ጥቃት በጊዜው ከቀረበላቸውና ጉዳዩንም ለማጣራት አብረዋቸው ወደ ስፍራው መሄዳቸው ከተነገረው የአካባቢው የፖሊስ ክፍሎችና የሚመለከታቸው የመንግስት አካላት የሚሉትን ጨምረን በቀጣይ ፕሮግራማችን እናቀርባለን። ለአሁኑ አቶ ተድላም ዑዝን ስለጊዜያቸው ስለ ጊዜያቸው እናመሰግናለን። ዝግጅታችን ይቀጥላል። ቀጥሎ የሚቀርበው ንግድና ምጣኔ ሀብት ይሆናል። የአፍሪካ አህጉራዊ የነፃ ገበያ ቀጠና መመስረቱ በይፋ ከታወጀ ወደ አንድ ዓመት ሆነው አሁን ባለበት ደረጃ ቀጣናው ሙሉ ሥራውን እንዲጀምር ኃይል የሚሰጠውን የአባላት ቁጥር አግኝቷል። ሀያ ሁለት አገሮች። ባልደረባይ ሶራ ሐለኬ እንደዘገበው የአፍሪካ ኅብረት ራዕይ የነፃ ገበያ ቀጠናው የሚያቅፈው የአህጉሪቱ አጠቃላይ የውስጥ ምርት ሁለት ነጥብ ሦስት ትሪሊዮን ዶላር እንዲሆን ነው። ይህ አቋም የሸቀጦችን የአገልግሎቶችንና የሰዎችን ዝውውር በሃምሳ አምስቱም አባል አገሮች ውስጥና መካከል እንዲያሰፋና እንዲያጠናክር ይጠበቃል። የሀገሮቹን ምጣኔ ሀብቶች በማቀናጀትና ቀረጦችን የመሳሰሉ መደናቅፎችን በማስወገድ ወይም በማቅለል 1.3 ቢልየን ሕዝብ ባላት አህጉር ውስጥ የሥራ መስኮችን የኑሮ ደረጃን በማስፋትና በማሻሻል እንዲሁም ዕድሎችን በመፍጠር አፍሪካን በዓለም ተፎካካሪ መሆን እንድትችል ማድረግ ነው ሐሳቡ። አሁን ባለው ሁኔታ የአፍሪካ ህጉር የውስጥ የንግድ ልውውጥ ከአጠቃላዩ ወጪ ንግዳቸው የሚይዘው 15 ከመቶውን ብቻ መሆኑን ዋሽንግተን ዲሲ የሚገኘው ብሩኪንግስ ተቋም የዓለም አቀፍ ምጣኔ ሀብትና እድገት መርሃ ግብር ተመራማሪና በአፍሪካ ሀገሮች መካከል የሚካሄደው ድርድርና ንግግሮች ደጋፊው የካምሩን ተወላጅ ላንድሪዚኝ ጠቁመዋል። This initiative is extremely important በሰሜን አሜሪካና በሌሎችም አካባቢዎች ምጣኔ ሀብታቸውን የሚከላከሉ ሀያል መንግስታት እየበዙ በመጡበት ሁኔታና ጊዜ ይህ ተነሳሽነት እጅግ በጣም አስፈላጊ ነው። ይሁን እንጂ በአህጉራዊው የነጻ ገበያ ቀጠና አፍሪካ ከሌላው ዓለም በተለየ ሁኔታ አንድነቷን በማጠናከር በዓለም ደረጃ የመሪነት ብቃቷን የማሳየት እድል አላት። የአርባ አራት የአፍሪካ ሀገሮች ባለሥልጣናት መጋቢት 12 2010 ዓ ም ሩዋንዳ ዋና ከተማ ኪጋሊ ላይ ተገናኝተው የነጻ ገበያውን ማቋቋሚያ ሰነድ ፈርመዋል። በእርግጥ ከዚያ በኋላም የተጨመሩ አሉ። ይሁን እንጂ ሰነዱ በእያንዳንዱ ፈራሚ መንግሥት ፓርላማ መጽደቅ ስለሚኖርበት ሂደቱ ዓመታት ሊያስቆጥር ይችላል። በአሁኑ ደረጃ ግን ስምምነቱ በ19ኙ ፓርላማዎች ስለጸደቀና የየሀገሮቹም ሕግ አካል ስለሆነ ወደ ተግባር ለመግባት እንዲቻልና ነፃ ገበያውንም በይፋ ለማንቀሳቀስ የሚቀሩት ሦስት ሀገሮች ብቻ ናቸው ማለት ነው። የአፍሪካ አጠቃላይ የውጭ ንግድ ድርሻ ሁለት ነጥብ አራት ከመቶ ብቻ ነው። ለንግድ መሰናክሎቹ የሚቆጠሩ ናቸው። በአገሮቹ መካከል ያለው የንግድ ልውውጥ ደካማ መሆን በኢንዱስትሪ ልማቱ ላይ ተጽዕኖ አለው። በድህነት ደረጃው ላይ ለወጣቶች የሥራ ዕድል በመፍጠር ላይ ጫና ያሳድራል። የአፍሪካን የነፃ ንግድ ቀጠና ስምምነት በፓርላማዋ ለማጸደቅ እስካሁን የመጨረሻዋ አገር የሆነችው የኢትዮጵያ ፓርላማ ሰነዱን ባለፈው የካቲት ተቀብሎታል። የለውጥ ሐሳብ ይዞ ወደ አመራሩ የዘለቀው የአብይ አህመድ አስተዳደር ንግዱን ነፃ ድረግ የግሉን ማዋዕለ ንዋይ ድርሻ ለማስፋት ቃል ገብቷል። እርምጃዎችንም እየወሰደ መሆኑ ይስተዋላል። ኢትዮጵያ ባለፉት አስር ዓመታት በተከታታይ ላሳየችው የመጣኔ ሀብት እድገት ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሙገሳ ተችሯታል። የአፍሪካ መሪ ኢኮኖሚዎች የሆኑት ደቡብ አፍሪካ እና ናይጄሪያ በመስመሩ ተቃራኒ ጫፎች ቆመዋል። ደቡብ አፍሪካ ሰነዱን ፈርማ በፓርላማዋም አጸድቃለች። ናይጄሪያ ጨርሶውኑ አልፈረመችም። የናይጄሪያ ፕሬዚደንት ሞሐመዱ ቡሃሪ ባለፈው የአፍሪካ ህብረት የመሪዎች ጉባኤ ላይ ሳይገኙ ከቀሩ በኋላ በትዊተር ባሰራጩት መልእክት የሀገር ውስጥ አምራቾችንና ስራፈጣሪዎችን ፈጣሪዎችን ሊገዳደር ወይም ናይጄሪያን ያለቁ ሸቀጦች ማራገፊያ ሊያደርጋት ወደሚችል ምንም አይነት ስምምነት አንገባም ብለዋል። የስልታዊ ጉዳዮች የአፍሪካ ማዕከል የትምህርት ዘርፍ ዲንና የምጣኔ ሀብት ተመራማሪ የሆኑት ራይመንድ ጊልፔን ስለ ናይጄሪያ ኢኮኖሚና ግንኙነቶቿ ሲናገሩ ከእስያ ከምስራቅ አውሮፓና ፋርስ ባሕረ ሰላጤ አካባቢ ሀገሮች ጋር ጠንካራ ግንኙነት መፍጠሯን ጠቁመው አደጋ ሊኖራቸው የሚችሉ የንግድ አካሄዶች እንደሚያስፈሯት አመልክተዋል። በምጣኔ ሀብቷ ላይ ሊኖራቸው የሚችለውን ጫና ማወቅ ትፈልጋለች ብለዋል። ናይጄሪያ ተገልላ ከተቀመጠች ይገርመኛል። በተለይ ቡኻሪ በየካቲቱ ምርጫ እንደገና መመረጣቸውና የአፍሪካውን ነፃ ገበያ አዳዲስ ማዋዕለ ነዋይና ስራ የመሳብ ሐሳብ እንዳለው ማወቃቸውም ነው ያንን ስጋት ያጫረባቸው። በአጠቃላይ ግን በትክክለኛው መንገድ ከተከናወነ ከአሉታዊነቱ ይልቅ የበለጠ እምቅ ሀብት ነው የሚታየኝ። የአፍሪካ ወጪ ንግድ በአመዛኙ ድፍድፍ የከርሰ ምድር ዘይት፣ የከበሩ ማዕድናት፣ ኮኮና የመሳሰሉ ጥሬ ዕቃዎች ሲሆኑ ገቢ ንግዷ ደግሞ በአብዛኛው የሚይዘው ያለቁና ለአገልግሎት የተዘጋጁ ሸቀጦችን ነው። በነጻ የንግድ ቀጠናው የንግድ ውል መሠረት በፈራሚ ሀገሮች መካከል ያለው የሸቀጦችና የአገልግሎቶች ቀረጥና ተያያዥ ታሪፎች እስከ ዘጠና ከመቶ በሚደርስ መጠን ይነሳሉ። የሸቀጦች የአገልግሎቶችና የመረጃ ልውውጡ እየጨመረና እየተጠና ከረ በሄደ መጠን ደግሞ በወሰን ኬላዎች ላይ ያለውንም የመዘግየት ችግር ለመፍታት ሀገሮቹ መስራት ይጀምራሉ። በአሁኑ ጊዜ የምስራቅ አፍሪካ ሀገሮች ሊኖራቸው ከሚገባው የንግድ ልውውጥ በግማሽ ያህል አቅም ብቻ ነው እየተንቀሳቀሱ ያሉት። በአፍሪካ የኢኮኖሚ ኮሚሽን የግብርና ጉዳዮች ዳይሬክተር የሆኑት አንድሩ ሞልድ ናቸው ይህንን ያሉት። እያደገ የሚሄደው የሸማቾች ፍላጎት ክፍተት የሚሟላው ከአህጉሪቱ ውጪ ካሉ አቅራቢዎች በሚገቡ ሸቀጦች መሆኑን አክለው ጠቁመዋል። ሞልድ ውሉ የዛሬ ዓመት በተጀመረበት ሥነ ሥርዓት ላይ ሲናገሩ የነፃ ገበያ ማቋቋሚያ ውል በሚፈለገው የሀገሮች ቁጥር ፓርላማዎች ጸድቆ ሕጋዊነት ሲያገኝና ወደ ሥራ ሲገባ ከፍ ያሉ የውጭ ኢንቨስትመንቶች ሊሳቡ እንደሚችሉና የሸቀጦች ዋጋም ረከስ እንደሚል የመንግሥታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጥናት ያመላክታል። ምጣኔ ሀብቱ በየዘርፉ ሊሰፋና የኢንዱስትሪ መስፋፋትም ሊፋጠን እንደሚችል ተንብየዋል። ከአጠቃላይ ሕዝቧ ከሰባ ከመቶ በላይ የሚሆነው ዕድሜው ከሰላሳ አምስት ዓመት በታች በሆነባትና ብዙውም በሥራ እጦት እየተንገላታ በድህነት ውስጥ ለሚኖርባት አፍሪካ የውሉ ተግባራዊነት ሊፈጥር የሚችለው የሥራ ዕድል የአፍሪካ ኅብረትን ጉጉት ከሚያጠናክሩ የነፃ ገበያው ትሩፋቶች ቀዳሚው መሆኑን ላንድሪ ጠቁመዋል። ውሉ አፍሪካውያን ከአውሮፓና ከሰሜን አሜሪካ ሸሪኮቻቸው ጋር ሲሰሩ በጋራ የመደራደር አቅም ይሰጣቸዋል። ይህንን የአፍሪካ የንግድ ቀጠና መመስረት ዩናይትድ ስቴትስም እንደምትደግፈው ለአፍሪካ የዩናይትድ ስቴትስ የንግድ ተጠሪ ቤኔድ ኸርማን አስታውቀዋል። ኸርማን ለቪኦኤ በኢሜል በላኩት የሀገራቸው ድጋፍ መግለጫ መልእክት እንዲህ ብለዋል። ዩናይትድ ስቴትስ አጋዥ በሆኑ መንገዶችና የአፍሪካን አህጉራዊ ነጻ የንግድ ስምምነትና ሌሎችም አካባቢያዊ የንግድ ጥረቶችን በመደገፍ ከአፍሪካ ጋር ያላትን የንግድ ግንኙነት ለማጠናከር ትፈልጋለች። ዩናይትድ ስቴትስ ከሳሐራ በስተደቡብ ካሉ ሀገሮች ጋር ያላት ግብይት ባለፈው የአውሮፓ 2017 ዓ ምት 39 ቢሊዮን ዶላር የነበረ ሲሆን፣ በወጪም ሆነ በገቢ ንግድ መሪውን ቦታ ይዘው የሚገኙት ደቡብ አፍሪካና ናይጄሪያ ናቸው። ይህ የአፍሪካ ነፃ የንግድ ቀጣና ዕድሎችና ስጋቶች የተደባለቁበት መሆኑን ሥራ ፈጣሪዎችም የምጣኔ ሀብት ጠቢባንም ይናገራሉ። በናይጄሪያዊው ነጋዴ ሪልሞን አኬዬዋሌ እምነት በአፍሪካውያን ለተያያዙ ኩባንያዎች አዳዲስ ገበያዎች ይፈጠራሉ። ውጤታማነትና ንግድ ይሰፋል። የማምረቻ ዋጋ ይቀንሳል። በቅርቡ ዳቮስ፣ ስዊትዘርላንድ በተካሄደው የዓለም የምጣኔ ሀብት ጉባኤ ወቅት አኩዌሌ በጻፉትና የጉባኤው አዘጋጆች ባሰራጩት አስተያየታቸው ከአነስተኛ እስከ መካከለኛ ንግዶች ትልቅ መንሰራፋትን እንደሚፈጠር ተንብየዋል። ይሁን እንጂ ነጻ ገበያው የሚፈጥረው የበረታ የውድድር አየር በግዙፎቹ ገበያዎች ላይ የመፎካከር አቅም በሌላቸው የቤተሰብ እርሻዎችን ጨምሮ በአነስተኛ ንግዶች ላይ ከፍ ያለ ጫና ያሳድራል። ጎጂ የሥራ ቦታ ሁኔታዎች፣ የአእምሮ ውጤቶችና ፈጠራዎች ሌብነት፣ የተፈጥሮ አካባቢ ብክለትና መጎሳቆል፣ የውጭ ሸቀጥ አቅራቢዎች የአካባቢ ምርቶችን ሊገዳደሩ የሚችሉ የዋጋ ቀነሳ ስጋቶች የነጻ ገበያው ፈተናዎች ናቸው በአኬዮዋሌ እምነት የቴክሳሱ ዩኒቨርሲቲ ኦፍ ዳላስ የኢኮኖሚክስ ፕሮፌሰር የሆኑት ኢትዮጵያዊ አሜሪካዊው መሐመድ ጣሂሮ በልማት ወደኋላ በቀሩ ሀገሮች ውስጥ ምጣኔ ሀብቱን ለማቀናጀትና ቴክኖሎጂውን ለማሳለጥ ያግዛል የሚሉት የንግድ ስምምነት የንግድና ባህል ግጭቶችን ለማስወገድና አናሳዎቹ ንግዶች በግዙፎቹ ኢንቨስትመንቶች እንዳይጨፈለቁ ለማድረግ የሚያስችሉ የቁጥጥር አሰራሮችም አብረው እንዲዘረጉ መክረዋል። የአህጉሩ ንግድ ቅንጅት ስኬት ለነጻ የንግድ ልውውጥ፣ ለምጣኔ ሀብቱ የስብጥር መስፋት፣ የኢንዱስትሪና የቴክኖሎጂ ልማቶች፣ ለሰብአዊ ሀብት ልማት ለመሰረተ ልማት ለመዋዕለ ነዋይና ለትምህርት ቅድሚያ የሚሰጡ አካሄዶችና ደረጃዎችን በሚያወጡ የመንግስታት መሪዎችና ሲቪል ማኅበራት ላይ የሚመረኮዝ መሆኑን የብሩኪንግስ ተቋሙ ላንድሪ ሲኜ ተናግረዋል። ባልደረባዬን ሶራ አለቄን ለዘገባው አመሰግናለሁ። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራም ዋና አዘጋጅ በአዲሱ አበበና በሌሎችም ባልደረቦቻችን ስም ልንሰናበታችሁ ነው። ስናስተናግዳችሁ ያመሸ ነው እኔ ቆንጅ ይታየና፣ እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ነው የሚቀርበው። በእኛ በኩል ነገ በተለመደው በሶስት ሰዓት እንገናኛለን፣ በመደበኛው ዝግጅት ማለቴ ነው። ከዛ በፊት በሁለት ሰዓት ላይ እንገናኛለን። በሰላም ደሩ።